ሰላም ጤነስጥልኝ፣ እንደምናመሻችሁ ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ህዳር 15 2013 ዓ.ም የጋቢና ብዬ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መሰናደዎች ውስጥ ጥቂቶቹን እናስተዋውቃችሁ። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሀምዘ አዳንና ሸምሰዲን ጣሀ ዛሬም በቀጠሯቸው ችሎት አለመገኘታቸው ተገለጸ። ሆ ልምውየቦታ እየተገደለ ባለበት ሁኔታ ገ ርነቶ በሌላ በኩል በ2012 የትምህርት ዘመን የአስራ ሁለተኛ ክፍል ሀገር አቀፍ ፈተናን በተለያዩ ሀገራዊ ሁኔታዎች ምክንያት ለመስጠት አለመቻሉን የትምህርት ሚኒስቴር አስታውቋል። ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለውን ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም፣ አፋርም፣ በቤንሻንጉል መተከል አካባቢ እና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎቹ ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። የሰማችኋቸው የትምህርት ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስን ነው። በምሽቱ ይህንና ሌሎች ወቅታዊ የሀገሪቱ ሁኔታን የተመለከቱ ዘገባዎችን አጠናቅረን ወደ እናንተ መጥተናል ከሁሉ አስቀድመን አብራችሁን ስለምታመሹ እናመሰግናለን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ትዝታ በላቸው በአርቶቱ ስመኝሽ ቆየ በዜናዎቹ አብረናችሁ እናመሻለን አሁን ከአለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን አመሰግናለሁ ኤደን። የህወሀት መሪዎች እጃቸውን እንዲሰጡ በኢትዮጵያ መንግስት እሁድ የተሰጠው የሰባ ሁለት ሰዓት የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት የመንግስቱ የመከላከያ ኃይሎች ለሰላማዊ ሰዎች ደህንነት ቅድሚያ ትኩረት እንዲሰጡ ዓለም አቀፍ የመብት ቡድኖች እየተማጸኑ ናቸው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በትግራይ ክልል ባለው ሁኔታ ላይ ዛሬ ማክሰኞ መደበኛ ያልሆነ ስብሰባ አድርጎ የሚነጋገር መሆኑን ኒውዮርክ ያሉ ምንጮች ለአሜሪካ ድምጽ ገልጸዋል። ይህ ውጊያ የፈጠረው ዓለም አቀፍ ስጋት እየጨመረ መሆኑንም ምክር ቤቱ አመልክቷል። በተያያዘ ዜና ከኢትዮጵያ ወደ ሱዳን የሚገቡ ስደተኞች ቁጥር ከአርባ ሺህ መብለጡን የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ባለፉት ቅዳሜና እሁድ ብቻ ከአምስት ሺህ በላይ ሴቶችና ሕጻናት ድንበር ማቋረጣቸውን የኮሚሽነሩ ቃል አቀባይ ባበር ባሎች አስታውቀዋል። የመንግስታት ድርጅቱን የስደተኞች ኤጀንሲን ጨምሮ ሌሎች ዓለም አቀፍ የእርዳታ ድርጅቶች የሕይወት አድን እርዳታዎችን እያደረጉ ቢሆንም እያደገ የሚሄደው እርዳታ ፈላጊ ቁጥር የሚያስተናግድ መጠለያ እንደሌለ ተጠቁሟል። ሶማሊያ በቅርቡ በሀገሪቱ በሚደረገው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎችን ማሰልጠን ጀምራለች። የፕሬዝዳንት ምርጫው እጩ ተፎካካሪዎቹ ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታቸውን እያሰሙ ነው። ተቃዋሚዎቹ መንግስት ያለመግባባት መፍቻ ኮሚቴውን በፕሬዝዳንቱ መሐመድ አብዱላ ፈርማጆ ደጋፊዎች የተሞላ ነው ብለዋል። በሶማሊያ በሚደረገው ምርጫ አስቀድሞ በተስማሙባቸው ቀመሮች መሰረት የማይፈጸም ከሆነ ሁከትና ብጥብጥ ሊነሳ ይችላል ሲሉ ተቃዋሚዎች እያስጠነቀቁ ነው። በምርጫው አካሄድ ላይ ለወራት ከተካሄደ ክርክርና ጭቅጭቅ በኋላ የማዕከሉ መንግስትና የፌዴራል አመራሮች ለፓርላማና ለፕሬዝዳንትነት ቀጥተኛ ባልሆነ የድምፅ አሰጣጥ ዘዴ ድምጽ ለመስጠት ተስማምተዋል። በዚህም መሰረት የሁሉም ጎሳ ተወካዮች የፓርላማ አባላቶችን ከመረጡ በኋላ ፓርላማው ፕሬዝዳንቱን ይመርጣል። በምርጫው ዙሪያ አለመግባባት ከተፈጠረ አለመግባባቱን የሚፈታ ኮሚቴ ማዕከላዊ መንግስትና ክልል ከተሞቹ አንድ ላይ በመሆን ለማቋቋም ተስማምተው ነበር። ብሪታንያ ከኮቪድ-19 ነጻ መሆናቸውን የሚያሳይ ማስረጃ ይዘው ከውጭ ሀገር የሚገቡ መንገደኞች ተለይተው መቆየት የሚገባቸው ጊዜ ከዛሬ ጀምሮ ከእስካሁኑ አነስ ሊል እንደሚችል ገለጸች። በአሁኑ ወቅት መንገደኞች ለአስራ አራት ቀን ተለይተው መቆየት ያለባቸው ሲሆን ከዛሬ በኋላ ግን በራሳቸው ክፍያ ወደ ሀገር ከገቡበት ከአምስት ቀን በኋላ ተመርምረው አሁንም ከቫይረሱ ነጻ ከሆኑ ተለይተው መቆየት አይኖርባቸውም ተብሏል። በጀርመን የአስራ ስድስት ክፍለ ግዛቶች ባለስልጣናት በመጪው የፈረንጆች ገና በዓል የቫይረሱን መዛመት ለመቆጣጠር በሚያስችሉ መንገዶች ላይ እየመከሩ ናቸው። ዩናይትድ ስቴትስም የፊታችን ሐሙስ የሚውለው የምስጋና ቀን በዓል ወይም ታንክስጊቪንግ ዴይ የቫይረሱ መዛመት ጉዳይ ስጋት ፈጥሯል የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ሰው ለበዓሉ ከቦታ ቦታ እንዳይጓጓዝና ብዙ ሆኖ ከመሰባሰብ እንዲቆጠብ ተማጽኗል የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን ከፌዴራሉ መንግስት የተወሰኑ ግብዓቶችንና አገልግሎቶችን ማግኘት እንደሚችሉ የጠቅላላ አገልግሎቶች አስተዳደር መስሪያ ቤቱ ከውሳኔ ደርሷል የመንግስት አስፈጻሚ አካል ሽግግርና ርክክብ ስርአት ባለው መንገድ እንዲከናወን እንደ አውሮፓውያን አቆጣጠር በ1964 የተደነገገው ሕግ ይጠይቃል። በዚህም መሰረት የጆ ባይደን የሽግግር ቡድን የፌዴራል መንግስቱ የኢንተርኔትና የኢሜል አገልግሎቶች ተደራሽ እንዲሆን የተወሰነ ሲሆን ፈጥኖም ቢውልድ ባክ ቤተር ዳት ጋቭ የተሰኘውን ድረ ገጹን ከፍቷል። በኮቪድ-19 ወረርሽኝ ምክንያት ዓለም አቀፉ የአየር መንገድ ኢንዱስትሪ በዚህ በተሰናባቹ የአውሮፓ 2020ና በመጪው 2021 ዓ.ም ወደ 160 ቢሊዮን ዶላር የሚጠጋ ኪሳራ የሚደርስበት መሆኑን ዓለም አቀፉ የአየር ትራንስፖርት ማህበር አያታ አስታውቋል። ወረርሽኙ የኢንዱስትሪው ህልውና ላይ አደጋ መደቀኑም ተገልጿል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኢደን ልመልሳችሁ። ለዜናዎቹ ስመኝሽ የቆየን እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። አቶ ጀዋር መሐመድ፣ አቶ በቀለ ገርባ አቶ ሐምዛ አዳነና ሸምሰዲን ጣሃ ዛሬም በቀጠሮ ችሎት አለመገኘታቸው ተገለጸ። የተከሳሾቹ ጠበቃ የሀገሪቱ ወቅታዊ ሁኔታ ለደህንነታችን ያሰጋናል በማለት ከችሎት እንደቀሩ ለፍርድ ቤቱ አስታውቋል። ጸሐይ ዳምጠው ዝርዝር አላት። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳኔ ወይም ሐምዛ ቦረና እንዲሁም አቶ ሸምሰዲን ጠሃ በችሎቱ ያልተገኙ ሲሆን ቀሪዎቹ ተከሳሾች ግን መገኘታቸውን ጠበቃቸው አስታውቋል። ለምን እንዳልተገኙ ለችሎቱ ያስረዱት የተከሳሾቹ ጠበቃ አቶ ከድር ቡሎ ለሀገሪቱ ደህንነት ሲባል አንቀርብም ማለታቸውን አብራርቷል። ዛሬ ችሎት ላይ አልቀረቡም። እንግዲህ ከአራቱ ተከሳሾቹ ውስጥ አራቱ ናቸው ያልቀረቡት እናቶ ጀዋር እንደማይመጡ ቀድሞውኑ ነግሮናል። የማይቀርቡ ምክንያት አንደኛ ሰው በየቦታ እየተገደለ ባለበት ሁኔታ እና ሀገሪቷ ጦርነት ውስጥ እያለች እኛ ስለ ንብረት ለመከራከር ችሎት መሄዱ ለሕሊናችንም ጤና አይሰጠንም። በዚህ አንገኝ ምር ስበት ሁለተኛውና ዋናው በፈለታዊ ነገር ምንድን ነው በአሁኑ ሰዓት ባለው ሁኔታ ችግር ቢከፈት ሀገር ወደ አልተፈለገ ችግር ስለመግባት አገሪቷ ሰላም ሲባል በዚህ ችሎት ላይ አለመገኘት ከአርቲስት ሃጫሉ ሁንዴሳ ግድያ ማግስት ሁከትን በማነሳሳት ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ክስ የቀረበባቸው አቶ ጆሃር መሀመድ፣ አቶ በቀለ ገርባና በመዝገቡ ስር የተጠቀሱ ተጠርጣሪዎች የንብረት እገዳን በተመለከተ ጥቅምት አስራ ሰባት እና ጥቅምት ሀያ አራት ሁለት ሺህ አስራ ሶስት ዓመተ ምህረት ከተከሳሾች እና ከአቃቤ ህግ በኩል ክርክራቸውን የሰማ ፍርድ ቤት ጉዳዩን መርምሮ ብይን ለመስጠት ለዛሬ ህዳር አስራ አምስት ቀን ሁለት ሺህ አስራ ሶስት ዓ ም ተለዋጭ ቀጠሮ ይዞ ነበር ሲሉ ጠበቃቸው አቶ ከድር ቡሎ ተናግረዋል። ንብረት በምታገድበት ሰዓት በጅብና መታገድ አልነበረበትም። የቤተሰቦቻቸውን ሁኔታ ለቀለብ ለተለያዩ ነብርትሚያለ ለመሰረታዊ ንብሮች የሚያስፈልጉት ነበረባቸው። የፈለበት ይሁን እንጂ አዛቢክ በሚያሳግድበት ሰዓት ከፍርድ ቤቱ መረዳት እንድቻለው እነሱ ደርሶ

ፀሐይ ዳምጣውን ለዘገባው እናመሰግናለን። የ2012 የትምህርት ዘመን የ12ተኛ ክፍል ሀገር አቀፍ ፈተናን በተለያዩ ሀገራዊ ሁኔታ ምክንያት ለመስጠት አለመቻሉን የትምህርት ሚኒስቴር ገለጸ። የስምንተኛ ክፍል ክልላዊ ፈተናን በተመለከተም ክልሎች ከታህሳስ 1 እስከ ታህሳስ 30 2013 ባለው ጊዜ ውስጥ በእቅዳቸው መሰረት እንደሚሰጡ ተገልጿል። ሙክታር ጀማር ዝርዝር አለው ሎ የ2012 የትምህርት ዘመን የስምንተኛ ክፍል ክልላዊ እና የ12ተኛ ክፍል ሀገራዊ ፈተናን በተመለከተ ዛሬ መግለጫ የሰጠው የትምህርት ሚኒስቴር የ8 የስምንተኛ ክፍል ክልላዊ ፈተና ከታሐሳስ 1 2013 እስከ ታሐሳስ 30 2013 ጊዜ ውስጥ እንደሚሰጥ መወሰኑን ገልጿል። የትምህርት ሚኒስቴር ዴኤታው አቶ ሚሊዮን ማቴዎስ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የስምንተኛ ክፍል ክልላዊ ፈተናን ክልሎች በየአካባቢያቸው ተጨባጭ ሁኔታ መሰረት የፈተና ጊዜያቸውን እንደሚያዘጋጁ ገልጸዋል። የ12ተኛ ክፍል ሀገር አቀፍ ፈተናን በተመለከተ ባለው ሀገራዊ ሁኔታ ምክንያት ታስቦ በነበረ ጊዜ ለመስጠት ስላልተቻለ ላልተወሰነ ጊዜ ተራዝሟልም ብለዋል። የ12ተኛ ክፍል ፈተና የ2012 የባለፈውን ዓመት በሚመለከት አሁን ባለው ሁኔታ ከአንድ ማይከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናውን የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋር እና ሁሉም መዋቅር፣ ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም፣ አፋርም፣ በቤንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎቹ ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። በዚህ መነሻ የአስራ ሁለተኛ ክፍል ተፈታኞች ላልተወሰነ ጊዜ አስቀድሞ ታኅሳስ መጀመሪያ አካባቢ ላይ እንደሚሰጥ ሲጠባበቁ ስለቆዩ መራዘሙን አውቆ የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ከአንድ ማዕከል በኮምፒውተር የሚሰጥ መሆኑን የገለጹት አቶ ሚሊዮን የቴክኖሎጂ ግብአቶችን ከውጭ በማስገባት የማሟላት ሥራዎችን መንግስት እያከናወነ መሆኑን ገልጸዋል። የፈተና ሂደቱ ስርቆትን የሚያስቀር በመሆኑ የሀገሪቷን የትምህርት ጥራት ደረጃን ከፍ የሚያደርግ ነውም ብለዋል። የትምህርት ሚኒስቴሩ አቶ ሚሊዮን ማቴዎስ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። はい。<music> And so I see the thing, there's been i am b a ሶማሊያ በቅርቡ በሀገሪቱ በሚካሄድ ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎችን ማሰልጠን ጀምራለች። የፕሬዝዳንት ምርጫው እጩ ተፎካካሪዎች ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታቸውን እያሰሙ ነው። ተቃዋሚዎቹ መንግስት የአለመግባባት መፍቻ ኮሚቴውን በፕሬዝዳንቱ መሐመድ አብዱላህ ፎርማጆ ደጋፊዎች የተሞላ ነው ብለዋል። ዘገባውን ከናይሮቢ ያደረሰን መሐመድ ዩሱፍ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። በሶማሊያ አስራ ሁለት ለፕሬዝዳንትነት የሚወዳደሩ ተፎካካሪዎችና ፓርቲዎቻቸው በሞቃዲሾ ተሰብስበው ስለ አንድነትና ስነ ስርዓት ያለው የምርጫ አስተዳደር ሊኖር በሚችሉባቸው ጉዳዮች ላይ እየተወያዩ ነው። እጩ ተወዳዳሪ አብድራህማን አብዲሻኩር ከስብሰባው ተሳታፊዎች አንዱ ነው። በተለይ እንደ ሶማሊያ ባለ ያልተረጋጋ አገር ላይ ምርጫ አስቸጋሪ ነገር ነው። ስለዚህ ተሰብስበን በጉዳዩ ላይ እየተነጋገርን ነው። ላለፉት ሶስት ቀናት ከህዝቡ፣ ከጎሳ ሽማግሌዎች፣ ከሲቪል ማህበረሰቡ፣ ከንግድ ተቋማትና ከወጣቶች ጋር ተገናኝተናል። በምርጫ አፈጻጸም ዙሪያና ስምምነት ባይኖር ሊፈጠሩ ስለሚችሉ ጉዳዮች የሚያሳስቡንን በጋራ ተወያይተናል። civil society, people and peace in community, youth. We are trying to engage and and collectively express our concern regarding to the electoral management and its consequence if it's not agreed by the major stakeholders. አሁን ደግሞ ወደ ቴክኖሎጂ ዜና እንለፍ። የጣት አሻራዎችን በማህበራዊ ድረገጾች ላይ ከሚነሱ ፎቶግራፎች ላይ በመውሰድ ማንነትን ማመሳሰል እንደሚቻል የጃፓን የቴክኖሎጂ ተመራማሪዎች እየተናገሩ ነው። ተከታዩ የዴቦራ ብሎክ ዘገባ እንደሚከተለው ተጠናቅሯል። በየቀኑ በሚሊዮኖች የሚቆጠሩ ሰዎች፣ ፖለቲከኞች፣ ሙዚቀኞችና ታዋቂ አትሌቶችን ጨምሮ አቶቻቸውን እናሸንፋለን በሚል ምልክት ቪ ሰርተው ፎቶግራፍን በመነሳት በማህበራዊ ድረገጾች ላይ ይለጥፋሉ። ጃፓናውያን ተመራማሪዎች ታዲያ በ ሶስት ሜትር ርቀት ላይ ከተቀመጠ ካሜራ የግለሰቦችን የመዳፍ አሻራ መስረቅ እንደሚቻል ደርሰውበታል። የምርምራቸው ውጤትም ይህን መሰሉ ሙከራ ሙሉ ለሙሉ በሚባል ሁኔታ ስኬታማ እንደሚሆን ያሳያል። ኦሳኒችን በጃፓን የብሔራዊ መረጃ ማዕከል ውስጥ ነው የሚሰሩት። እሳቸው እንደሚሉት እስካሁን ድረስ ይህን ዘዴ ተጠቅሞ የሰረቀ የለውም እንዲያውም ይህን ምርምር ማካሄድ የጀመረው የመጀመሪያው ተቋም የጃፓን የብሔራዊ መረጃ ማዕከሉን ነው። የንግድ ካሜራ በመጠቀም በኩል የመጀመሪያዎቹ እኛ ነን። ካሜራዎቹን በማቅረብም የሰዎችን የመዳፍ አሻራ መውሰድ ችለናል። ተቋማቸው ታዲያ ችግሩን ብቻ ሳይሆን መፍትሄውንም በማጥናት ላይ ይገኛል። ለዚህ መፍትሄ ይሆን ዘንድም የመዳፍ አሻራ ከካሜራ ላይ እንዳይገለበጥ የሚረዳና በጣት ላይ የሚለጠፍ ከቀለምና ከፕላስተር የተሰራ ወረቀት መሳይ አሻራ መቆለፊያ መከለያ እየሰራ ነው። ይህ ታዲያ ገና ላልተፈጠረ ስጋት መፍትሄ መሆኑ ነው። እስካሁን ድረስ በድረገጽ የማንነት ሌብነት የሚሳተፉ ሰዎች ይህን መሰል ዘዴ ተጠቅመው መስረቃቸው የተረጋገጠበት ሁኔታ ባይታይም ቅሉ ግን ይሄ ሊደረግ የሚችልበት ስጋት እንዳለ ኦሳን አውችን ይናገራሉ። አንድ የመዳፍ አሻራ ከተሰረቀና ያን መገልበጥ ከተቻለ የዛን ሰው ስልክ መክፈት ወይም በዛ ሰው ማንነት ወደ ተከለከሉ ቦታዎችና መኖሪያ ቤት መግባት ይቻላል ማለት ነው። የመዳፍ አሻራ መቆለፊያዎቹ ታዲያ ቢያንስ ለቀጣይ ሁለት ዓመታት ለገበያ እንደማይቀርቡ ነው የተገለጸው። ቤተሰቦች የሚሰባሰቡበት የሚሰባሰቡበት የምስጋና ቀን ወይም ታንክስ ጊቪንግ የሚከበርበት ሳምንት ነው። በአሜሪካ ውስጥም ለዚህ በዓል ለምግብነት የሚውለው ተርኪ የተሰኘው ትልቅ የዶሮ አይነት በአሜሪካ ፕሬዚዳንት እንዳይታረድ ምህረት የሚደረግበት ስነ ስርዓት አለ። ይህ በየአመቱ የሚካሄደው የፕሬዚዳንቱ ባህላዊ ስነ ስርዓት የራሱ ታሪክ እንዳለው ባልደረባችን ለኮፓሊዚ ገልጸው ዘገባ ልኮልናል። ስመኝሽ የቆየ እንደሚከተለው ታቀርበዋለች። በአሜሪካ የምስጋና ቀን ወይም ታንክስጊቪንግ ተብሎ የሚታወቀው በዓል ዋና ማድመቂያው በበዓሉ ምሽት ለእራት ተዘጋጅቶ የሚቀርበውና ተርኪ በመባል የሚታወቀው በሰሜን አሜሪካ የመጀመሪያዎቹ ቅኝ ገዢዎች ምግብ የነበረ የአእዋፍ ዝርያ ነው። የአሜሪካ ፕሬዚዳንቶች ለተርኪ ምህረት የሚያደርጉበት ባህል ከተጀመረም አስርት አመታቶች ተቆጥረዋል። የመጀመሪያ ሆኖ ተመዝግቦ የተገኘው ለተርኪ የተደረገ ምህረት የተከናወነው ግን በፕሬዚዳንት አብርሃም ሊንከን ነበር። በወቅቱ የፕሬዚዳንቱ ልጅ የነበረው ቴድ አባቱ በስጦታ የመጣለትን ተርኪ እንዳይበላው ስለጠየቀው ምህረት አደረገለት። ከዛን ጊዜ ወዲህ እንደ ጆን ኤፍ ኬኔዲ፣ ሮናልድ ሬጋን ና ሪቻርድ ኒክሰን የመሳሰሉት ፕሬዚዳንቶች አልፎ አልፎ ምህረት ቢያደርጉም ድርጊቱ አሁን ባለው መልክ ስርዓት ይዞ መካሄድ የጀመረው ግን ከቅርብ ጊዜ ወዲህ ነው። እንደ አውሮፓውያን አቆጣጠር በ1989 ዓ ም በመጀመሪያው ጆርጅ ቡሽ ፕሬዝዳንትነት ዘመንም አመታዊ ስነ ስርዓት ተደርጎ በቋሚነት መካሄድ ጀመረ። የሆነው ሆነው ይህ ተርኪ ሌሎች 45 ሚሊየን የሚሆኑ የምስጋና ቀን በዓላችንን ያለተተኪ የሚያደምቁ ተርኪዎችን የሚወክል ነው። ስለዚህ ተርኪ ቀለል አድርገው፣ እኛ እዚህ ያለነው አንተን ለማገልገል ነው። ለምህረት የሚቀርበው ተርኪ መመረጥ የሚጀምረው ከወራት በፊት በብሔራዊ የተርኪ ፌዴሬሽን አማካኝነት ነው። የሚመረጡት ተርኪዎች ሁለት ናቸው። አንዱ በኋይት ሀውስ ለሚደረገው ስነ ስርዓት የሚቀርብ ሲሆን ሁለተኛው ግን መጠባበቂያ ነው። ሎፎቹ የአንደኛ ደረጃ ተማሪ የሆኑ ህጻናት ስም ያወጡላቸዋል። ብዙዎቹ ፕሬዚዳንቶች ቀኑን የመዝናኛ አጋጣሚ አድርገውም ይወስዱታል። ተርኪዎች ባይበሩም ጊዜ ግን ይበራል። ከምስጋና ቀን በፊት ባለው ማክሰኞ ተርኪዎቹ በዋሽንግተን መሀል እምብርት ላይ ወደሚገኘው ዋሽንግተን ሆቴል ይወሰዳሉ። በተዘጋጀላቸው ምቹ ክፍል ውስጥም ሆነው በቆሎና ሰማያዊ እንጆሪ እየተመገቡ በጣሪያ ላይ ለሚደረግ የፎቶ ስነ ስርዓት ይዘጋጃሉ። ቀኑ ሲደርስ ደግሞ ወደ ዋይት ሀውስ ይወሰዳሉ። በትር፣ መልካም እድል እመኝልሃለው። እኔም ከዚህ ጊዜ ጀምሮ ሙሉ ምህረት አድርጌልሃለሁ። ከሥነ ሥርዓቱ በኋላ ምህረት የተደረገላቸው ወፎች ቀሪ የዕድሜ ዘመናቸውን ወደሚያሳልፉበት ቨርጂኒያ ክፍለ ግዛት ውስጥ ወደሚገኝ የፖሊቴክኒክ ማዕከል ይወሰዳሉ። trees at air for a cold breeze cold comfort for change አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን ለዛሬ ምሽት የያዝንላችሁን ዘገባዎች እዚህ ላይ አጠናቀናል። ስናስተናግዳችሁ የቆየ ነው ኤደን ገረመው በመስተንግዶው ስመኝሽ የቆየ በዜናዎቹ ኤልያስ አስማረ በቅንብሩ ትዝታ በላቸው በአርትዖቱ ነበር። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።